የአማራ ብሔራዊ ንቅናቄ አብን ስድስተኛውን ሀገራዊ ምርጫ አስመልክቶ በተለይ ከአሜሪካ ድምጽ ራዲዮ ጋር አጭር ቆይታ አድርጓል። ፓርቲው በምርጫው ቢያሸንፍ ቀዳሚው ተግባሬ በሐሰት ትርክት በአማራ ሕዝብ ላይ የሚደርሰውን ጉዳት መከላከል ነው ብሏል። መስፍን አራጌ ዝርዝሩን ያስደምጠናል። የፓርቲው አደረጃጀት ጉዳይ ኃላፊ ጋሻው መርሻ በብቁ የሰው ኃይል የሚመራ ጠንካራ መዋቅራዊ አደረጃጀት መዘርጋታቸውና አለን የሚሉት ህዝባዊ ተቀባይነት በምርጫው አሸናፊ ሆኖ ለመውጣት እንደሚያስችላቸው ገልጸዋል። ምርጫው በኢትዮጵያ የፖለቲካ ምህዳር ላይ በጎ ተጽዕኖ ማሳረፍም ለውጥ ማምጣትም እንደሚችል ነው ኃላፊው የሚናገሩት ምርጫው ለውጥ ያመጣል ብለን ነው እኛ የምናምነው። እንግዲህ ለውጥ ሲባል የዲሞክራሲ ስርዓት ግንባታ በደቂቃ የሚመጣ ጉዳይ አይደለም፣ እድገት ነው። ከነዛ እድገቶች ውስጥ አንዱ ደግሞ የምርጫ ልምምድ ነው። እንደ ፓርቲም፣ እንደ ሀገርም፣ እንደ አጠቃላይ እንደ ማህበረሰብ የምርጫ ዲሞክራሲን ወይም በምርጫ መንግስት መለወጥን የተለማመድን እንከን የለሽ ላይሆን ይችላል፣ ግን ከተወሰነ አመታት በኋላ ጠንካራ የዲሞክራሲ ስርዓት እንዲኖር የራሳችን አስተዋጽኦ እናደርጋለን። በዚህ ምርጫ እንደ አብን ቀዳሚ የመታገያ ጭብጥ በአማራ ህዝብ ላይ ደርሷል የሚለው የሐሰት ትርክትና እሱን ተከትሎ የደረሰው ተጽዕኖ ነው። አጠቃላይ የኢትዮጵያ ስርዓት አሁን ያለው የመንግስት ስርዓት የአማራን ህዝብ እንደ ጨቋኝና በዳይ ቆጥሮ የአማራን ህዝብ ለመፈናቀል፣ ለስደት፣ ለሞት፣ አጠቃላይ ለማህበራዊ ቀውስ የዳረገ ስርዓት ነው ያለው ብለን ነው የምናምነው ይሄ ስርዓት በተወሰነ ደረጃ ህወት ሲቆጣጠረው የነበረውን ስርዓት ህዋትን አሁን ወደ ዋሻ ወይም ወደ በጣም ብትንትን የተሰራ ሀይል መቀየር ተችሏል። ቀሪ ያልተጠናቀቁ ትግሎች አሁንም አሉ። ዋናው የስርአት ስጋና ደም እየለበሰው ወይም ህልውናው የዚህ ስርአት የህዋት ህገ መንግስት ነው። ይህ ህገ መንግስት ደግሞ የኢትዮጵያ ብሔር ብሄረሰቦች የተዛባ ግንኙነት ነበራቸው፣ የሚል መግቢያን አንግቦ የሚንቀሳቀስ ህገ መንግስት ነው። አማራ ህዝብ መሳደድ፣ መፈናቀል፣ አጠቃላይ የማህበራዊ ቀውስ ሁሉ በዚህ ህገ መንግስት የተቀዳ እና ከዚህ ህገ መንግስት በተቀዳው ፌዴራሊዝም የተነሳ የመጣ ነው ብለን እናምናለን። ከዚህ ባሻገር በአማራ ህዝብ ላይ አንዣቧል ያለው የድህነት ስጋትም ሌላው የመታገያ አጀንዳው መሆኑን አቶ ጋሽ ያስረዳሉ። በተለየ ለመጉዳት የአማራ ህዝብ ከፍተኛ የሆነ የማህበራዊ ቀውስ እንዲደርስበት ሚሳሊ እንዲደረግ ሀብት ንብረት እንዲዘረፍ ይደረግ ነው ኖረው በዚህ የተነሳ አሁን የአማራ ህዝብ ከፍተኛ የሆነ ድህነትና ኋላቀርነት ውስጥ እንዲኖር ህወሓት ከፍተኛ የሆነ ስራ ሰርታለች። አሁንም ያለው ስርዓት ከዛ የተለየ አይደለም የሚል ግምገማ ነው ያለን። ስለዚህ እነዚህ ሁሉ ጥያቄዎች የአማራ ብሔራዊ ንቅናቄ የመታገያ ነጥቦቻችን ናቸው። ኢትዮጵያውያንን ላልተገባ መፈናቀል የዳረገ የሀሰት ትርክቶች እንዲስፋፉ ምክንያት የሆነው የብሔር ወይም የዘውጌ ፖለቲካ ውጤት ነው ብሎ ብዙዎች ያምናሉ እና ይህንን የብሔር ፖለቲካ ይዛችሁ መነሳታችሁ ምን ያህል አዋጭ ነው ብላችሁ ታምናላችሁ? ኦኬ በጣም ጥሩ ጥያቄ ነው። በነገር ላይ ይሄ በኢትዮጵያ ህገ መንግስትና አጠቃላይ በዚህ በሀያ ሰባት እና በሰላሳ ዓመት ጊዜ ኢትዮጵያ ውስጥ መንቀሳቀስ የሚቻለው እንደ ብሔር ነው። ብሔር ካልሆንክ ውክልና እንኳን የለህም በኢትዮጵያ ማዕቀፍ አሁን አንተ ባልከው ማለት ነው በኢትዮጵያ ማዕቀፍ ተንቀሳቀስ አይቻልም ሪሌቨንስ የለህም በፖለቲካ ሂደት ውስጥ ማለት ነው ብሔሩን መምጣት መቻል አለ ወይ ኦሮሞ ወይ አማራ ወይ ትግሪ ወይ ሱማሌ ወይ እንደዛ በሌላውን ብሄረሰብ ማለት ነው ይሄ ህገ መንግስቱ መግቢያ ላይ እኮ እኛ ብሔር ብሔረሰቦች አዲስ ማህበራዊ ውል ገብተናል ነው የሚለው ግለሰቦች እኮ እዛ ጋር አይታወቁም ስለዚህ ግለሰብን በማያውቅበት ሁኔታ ብሄሮችን ብቻ በሚያውቅበት ሁኔታ በብሄር አለመደራጀት አይቻልም ግን አሁን ኢትዮጵያ ውስጥ ብሄር ተኩር ያልሆኑ የፖለቲካ ድርጅቶች ይስተዋል አሉ። ለመደራጀት ይቻላል፣ ለውጥ ማምጣት ይቻላል ወይ ነው ምክንያቱም አያውቅህም ነው ወይ። አሁን በህገ መንግስት ደረጃ ውቅና የተሰጠው ብሄሮች እንዲደራጁ ነው። ትልቁ የመንግስት የስልጣን አካል የብሄረሰብ ምክር ቤት ብሄረሰቦች ነው ስልጣን የሚያከፋፍለው። በኢትዮጵያ ማቀፍ ተደራጀ ለውጥ አመጣለሁ ማለት ይቻላል፣ ማምጣት ይቻል ይሆናል፣ ግን ሀያ ሰባት ዓመት እኮ ተሞክሮ የከሸፈ ነው። በብሄር ለመደራጀታቸው የሚሰጡት ሁለተኛው ምክንያት ደግሞ አማራ አማራ ተብሎ ነው እየተበደለ ያለው አማራ ነው እየተጨቆ ነው ያለው። ስለዚህ አማራ ሆነ ነው መከላከል መቻል ያለበት ማለት ነው። እኛ የምንታገለው በነገራችን ላይ ሌሎችን ለመጨቆን ነው፣ እኩል ለመሆን ነው። የአማራ ህዝብ ከሌላው ጋር እኩል መታየት ሲጀምር፣ አንድ ሰው አንድ ድምጽ አለው የሚለው መርህ ገዢ መሆን ሲጀምር፣ እኛ ትግል ወደ ሌላ ምዕራፍ ይሸጋገራል ማለት ነው። እናም በስድስተኛው ሀገር አቀፍ ምርጫ የማሸነፍ እድሉን ካገኙ እንሰራቸዋለን ያሏቸውን ተግባራት በወፍ በረር ቃኝተዋል። ስልጣን ብንይዝ ቀዳሚ ተግባራችን በኢትዮጵያን መካከል ወይም በኢትዮጵያ ህዝብ መካከል የተፈጠረውን ቁርሾ በመጀመሪያ በወንድማማችነት ማዕቀፍ የማቀራረብና የማግባባት ስራ ነው የምንሰራው። ብሔራዊ መግባባት ያስፈልጋል ብለን እናምናለን። የምሁራን ውይይትና ከፍተኛ የሆነ ያልተቋረጠ የምሁራን ድርድር መድረግ አለበት ብለን እናምናለን። ይህ የምሁራን ድርድርና ውይይት ወህገ መንግስት ማሻሻል እና አጠቃላይ የስርዓት ለውጥ ማደግ አለበት ብለን እናምናለን። ከህገ መንግስቱ በላይ እንዲህ አይነት ችግሮች እንዲባባስ እያደረገ ያለው ምሁሩ ራሱ ነው የሚል ቅሬታ የሚያቀርቡ አሉ እና የምሁራን ውይይት ማድረጉ እነዚህን ጽ የረገጡ አካላት ሊያቀራርብ ይችላል ብለው ያስባሉ። የሃይማኖት አባቶች፣ የአገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች በተሻለ መጠን በህዝቡ ዘንድ ተቀባይነት ያላቸው ስለሚመስል በኢትዮጵያ ውስጥ እኮ ሞራል ተገናኝተው እንዳይነጋገሩ አጠቃላይ የፖለቲካ ኤሊቱ ሁሉ እንዳይነጋገር እንቅፋት ሲሆን የኖረ ስርዓት ነው ያለው። እኛ መንግስት ብንሆን ስልጣን ብንይዝ የንግግር በሩን እንከፍታለን ማለት ነው። እርግጥ ነው በኢትዮጵያ ውስጥ ህዝብ ከህዝብ ተጣልቶ የተጋጨ አያውቅም። ግጭት መንስኤና አጠቃላይ የዚህ ሁሉ ምስቅልቅል መንስኤ ምሁራን ናቸው ብለን ነው የምናስበው፣ ወይም የፖለቲካ ሊቁ ነው። ይህ የፖለቲካ ሊቅ ደግሞ የራሱን የፖለቲካ ኢንተረስት መጫን ይፈልጋል። ጠላቶቻችን የቤት ስራ ሰጥተው የሚልኩት አለ። በጣም የተለያየ ኢንተረስት አለው ማለት ነው። ይህ ሁሉ ግን ማቀራረብና ተነጋግሮ ከመግባባት እና ከመነጋገር ውጭ የተሻለ አማራጭ እንደሌለ የማሳመን ግዴታ አለብን ማለት ነው በዚህ ሰላሳ ዓመት ውስጥ ያልተጎዳ የማህበረሰብ ክፍል የለም። ስለዚህ ጉዳቱ የጋራችን ነው ማለት ነው። ጉዳቱ የጋራ እስከሆነ ድረስ ደግሞ ቁጭ ብሎ ተነጋግሮ የተሻለ መፍትሄ መፈለግ መሆን ያለበት ነው ብለን እናምናለን። ከፖለቲካ ልሂቃን በተጨማሪ የሃይማኖት መሪዎች፣ የወጣትና የሴቶች ተወካዮች፣ የንግዱ ማህበረሰብ ተወካዮች፣ አጠቃላይ በዚህ ሀገር ጉዳይ ላይ ያገባናል የሚል ሁሉ ውይይት በማድረግ የተሻለ የነገን ኢትዮጵያ መፍጠር ይቻላል የሚል እምነት አለን። አብን ሙሉ በሙሉ ምርጫውን ማሸነፍ ባይችል ግን ከሌሎች ፓርቲዎች ጋር ተጣምረው መንግስት ለመመስረት ዝግጁ መሆኑን በአደረጃጀት ጉዳይ ኃላፊው በኩል ጠቅሷል። የአማራ ብሔራዊ ንቅናቄ አብን በአማራ ኦሮሚያ፣ ደቡብ ህዝቦችና ብሔር ብሔረሰቦች እንዲሁም በቤንሻንጉል ለምርጫው አምስት መቶ አስራ ሶስት እጩዎችን ያቀረበ ሲሆን በአዲስ አበባ ደጋፊዎቹ ድምጻቸውን ለባልደራስ ለእውነተኛ ዴሞክራሲ ፓርቲ ለመስጠት መግባባት ላይ መድረሳቸውን አቶ ጋሻው ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ